በዓመት ሁለቴ ለሚካሄደው የአፍሪካ ህብረት መደበኛ ጉባኤ አዲስ አበባ የተገኙት የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ አባል ሀገራት የውጭ ጉዳይ ሚኒስትሮች ትላንት እሁድ ለስብሰባ ተቀምጠው ነበር። የስብሰባቸው ዋና አጀንዳ የነበረችው ጦርነትና ረሃብ እያመሳቀላት የምትገኘው ደቡብ ሱዳን ብትሆንም በጅቡቲና በኤርትራ መካከል የተፈጠረውን ውጥረትም ተመልክተዋል። በድንበር ይገባኛል የሚወዛገቡትን ጅቡቲንና ኤርትራን ለመሸምገል የሞከረችው የባሕረ ሰላጤዋ ኳታር ውጥረቱን ለማርገብ ሰራዊቷን በሁለቱ አገራት ድንበር ላይ አስፍራ ቆይታለች። ኳታር ሰራዊቷን ከሁለት ሳምንት በፊት በድንገት ካስወጣች በኋላ አወዛጋቢውን የራስ ዱሜራ ተራራ የኤርትራ ወታደሮች ተቆጣጥረውታል ስትል ጅቡቲ ይፋ ክሷን ለአፍሪካ ህብረት አቅርባ ነበር። በትናንቱ የአዲስ አበባ ስብሰባ ደግሞ የኳታር ሰራዊት አካባቢውን ከለቀቀ በኋላ የተፈጠረውን ክፍተት የአፍሪካ ህብረት እንዲሞላው ጥያቄ አቅርባለች። የኢጋድ የሰላምና የጸጥታ ዋና ዳይሬክተር አምባሳደር ተወልደ ገብረ መስቀል ለዶቼ ቬለ እንደተናገሩት ጥያቄው ጅቡቲ የአፍሪካ ህብረት የሰላም አስከባሪ ኃይል ወደ ቦታው እንዲልክ ፍላጎቷን ያሳየችበት ነው። በስብሰባው ስለተላለፈውም ውሳኔ ተከታዩን ይላሉ። የጅቡቲ መንግስት የውጭ ጉዳይ ሚኒስትሩ ይሄን ጉዳይ አንስተው የኢጋድ የውጭ ጉዳይ አምባሳደሮች ሙሉ ለሙሉ ተቀብለውት በኢጋድ ኮሚኒኬ መልክ እንዲወጣ ተወስነዋል። በጅቡቲና በኤርትራ መካከል የሰፈነውን ውጥረት ከማባባስ ሁለቱም ወገኖች እንዲቆጠቡ ያሳሰበው የአፍሪካ ህብረት የእውነት አፈላላጊ ቡድን ወደ አካባቢው እንደሚልክ አስታውቆ ነበር። ስለዚህ ጉዳይም በስብሰባው መነሳቱን አምባሳደር ተወልደ ይናገራሉ። የካታር ሰራዊት ከቦታው ወዲያውኑ እንደለቀቁ ጅቡቲ ለአፍሪካ ህብረትም፣ ለዓለም ህብረተሰብም አፒል ያደርጉ ነገር ነበር። እሱን ተመስርተ ደግሞ አፍሪካ ህብረት እዛ ሄደው ጥናት የሚያደርጉ ኮሚቴ በጅቡቲ በኩል ላከ። በኤርትራም በኩል ተመሳሳይ ነገር ለማድረግ የኤርትራ መንግስት መልስ ስላሰጠ ፋክት ፋይንዲንግ ሚሽኑ በጅቡቲ በኩል ሄደው ነው እስከ አሁን ድረስ ሪፖርት ያደረገው። በተባበሩት መንግስታት ድርጅት የኤርትራ ቆንስል አቶ ነቢል ሰይድ በትዊተር ገጻቸው ዛሬ ባሰፈሩት መልእክት የጅቡቲን ክስ አስመልክቶ ኤርትራ ለአፍሪካ ህብረት ዝርዝር መረጃ ሰጥታለች ብለዋል።